ይህ የአሜሪካ ድምፅ ነው። የአሜሪካ ድምጽ በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ተና 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችው የዛሬ አርብ የካቲት 21 2017 ዓ ምት ስርጭታችን ጀምረ ከሚያንማር ወደ ታይላንድ የገቡ ኢትዮጵያውያንን ለመመለስ ልዑክ እንደሚል ከኢትዮጵያ መንግስት አስታወቀ። የኢትዮጵያ መንግስት መጡ አመቻችቶልን ወደ ሀገራችን እንድንመለስ ነው እየጠበቅን ያለ ነው። ጓደኞቻችን ያሉት አብዛኞቹ ታይላንድ ውስጥ ነው እ ያለን ማይና መርስ ይህ ነገር በእኛ ትንሽ አሳሳቢ እነሱም ወደ ሀገር ቤት ለመግባታቸው በሚያንማር እና ታይላንድ ውስጥ የሚገኙና ወደ ሀገራቸው ለማቅናት የሚጠባበቁ ኢትዮጵያውያንን ነው ቀደም ብለን የሰማናቸው። ሙሉ ዘገባው በምሽቱ ይቀርባል። እንደምንውላቸዋል እንደምናምሽታችኋል፣ አድማጮቻችንና ተመልካቾቻችን። የዛሬውን ዝግጅት እየመራው አብሬያቸው የሚቆየው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምትቆየው ደግሞ ብርሃን ይሉ ናት። ዋና አዘጋጃችን ጽወር ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኤኦ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። እስከ ምሽቱ ሶስት ሰዓት ተኩል ድረስ አብረናችሁ እንቆያለን። አብራችሁ እንድትቆዩ ይሁን አስቀድመን የዓለም ዋና ዋና ዜናዎችን እናገራችሁ ስመኝሸቆየት ጠብቃችኋለች። በድጋሚ እንደምናመሻችሁ የዓለም ዜናዎችን የማሰማችሁ ስመኝሽ የቆየ ነኝ። በኦሮሚያ ክልል በሴቶች የሚመራ የሲቪል ድርጅቶች ጥምረት በሴቶች ላይ የሚደርሰውን ጥቃት ለማስቆም በተለይ በክልሉ ግጭት በሚካሄዱባቸው አካባቢዎች አስቸኳይ እርምጃ እንዲወሰድ ጠየቀ። በኦሮሚያ ክልል የሚንቀሳቀሱት የሴቶች ሰላም ግንባታ ትስስር አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ ባለስልጣናትና ባለድርሻ አካላት እየተባባሰ ያለውን ችግር እንዲፈቱ አሳስበዋል። የአሜሪካ ድምጽ በተነሱ ሀሳቦች ዙሪያ የኦሮሚያ ክልላዊ መንግስትንና የኦሮሞ ነጻነት ሰራዊትን ለማናገር ቢሞክርም ምላሽ አልሰጡም። ይሁን እንጂ ሁለቱም ወገኖች ከዚህ ቀደም በሰጧቸው መግለጫዎች ሴቶችና ሕጻናትን ጨምሮ በሰላማዊ ሰዎች ላይ ጥቃት ያደርሳሉ በሚል የሚቀርብባቸውን ክስ ውድቅ አድርገዋል። ዩክሬን የሩሲያን ወረራ ለመዋጋት የአሜሪካንን ድጋፍ መልሳ ለማግኘት እየጣረች ባለችበት ወቅት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዩክሬኑን ፕሬዚዳንት ቮሎዲሚር ዘለንስኪን ዛሬ አርብ በዋይት ሃውስ ተቀብለዋቸዋል። ቆይታቸውም ዩናይትድ ስቴትስ የዩክሬንን ልዩ ማዕድናት ማግኘት የሚያስችላትን ስምምነት ይፈራረማሉ ተብሎ ይጠበቃል። በቅርብ ቀናት ውስጥ በተደረጉ ድርድሮች የተደረሰውን የማዕድን ስምምነት የዩክሬን ሰፊ የማዕድን ሀብት ለዩናይትድ ስቴትስ ክፍት የሚያደርግ ቢሆን ቢሆንም አሜሪካን ለዩክሬን የደህንነት ዋስትና ማረጋገጫ ባለመስጠቷ ዩክሬንን ቅር አሰኝቷል። ስምምነቱ ዩናይትድ ስቴትስ ለኪቭ የጦር መሳሪያ አቅርቦት ያወጣችውን በቢሊየን የሚቆጠር ዶላር ለማስመለስ ያስችላታል ተብሏል። ስልታዊና ዓለም አቀፍ ጥናቶች ማዕከል ባለፈው ዓመት ባጠናው ጥናት ግን የዩናይትድ ስቴትስ ምክር ቤት ለዩክሬን ከመደበው ገንዘብ ሁለት ሶስተኛ የሚሆነው ወጪ የተደረገው ዩናይትድ ስቴትስ ውስጥ መሆኑን አመልክቷል። ያለፉትን ሳምንታት የዩክሬን ፕሬዝዳንት ጋር በ ርቀት ሲነጋገሩ የሰነበቱት ትራምፕ ዜሌንስኪ ጦርነቱን ያስተናገዱበትን መንገድ በመተቸት አምባገነን ሲሉ የጠሯቸው ሲሆን የማድን ስምምነቱን እንዲቀበሉ አሳስበዋቸው ነበር። ትራምፕ ከዜሌንስኪ ጋር ከመገናኘታቸው በፊት በሰጡት ጋዜጣዊ መግለጫ የዩክሬንን ጦር በጀግንነት አወድሰዋል። ትራምፕ ከዜሌንስኪ ትራምፕ አክለው ጦርነቱ እንዲቆም በጣም ጠንክረን እየሰራን ነው፣ በዚህም ብዙ መሻሻሎችን አድርገናል፣ ሂደቱን በፍጥነት እየተከናወነ ይገኛል ብለዋል። አድማጮችና ተመልካቾቻችን ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ውይይት በዩክሬንና በሩሲያ መካከል የሚካሄደውን ጦርነት ለማስቆም ኪቭን ያሳተፈና በአውሮፓ ሰላም አስከባሪ ኃይሎች የሚደገፍ ስምምነት ላይ ለመድረስ መሆን ሰናቸውን አስታወቁ። ትላንት ሐሙስ በዋይት ሀውስ ያካሄዱትን ስብሰባ ተከትሎ ስታርመር በሰጡት መግለጫ እቅዱ ዩክሬን ተግባራዊ የምታደርገውና ፑቲን እንዳይመለስ በሚያስችል ኃይል የሚደገፍ ጠንካራና ፍትሐዊ የሆነ ሰላም ማምጣት መሆኑን ተናግረዋል። ትራምፕ በበኩላቸው ስታርመር እንደ ቅድመ ሁኔታ ያስቀመጡትን ዩናይትድ ስቴትስ ለአውሮፓ የሰላም አስከባሪ ኃይሎች የመደገፍ ሚና ጨምሮ ምንም አይነት የጸጥታ ዋስትና ለመስጠት ቃል ከመግባት ተቆጥበዋል። ትራምፕ በንግግራቸው የደህንነት ድጋፉን የሚሰጡት አሜሪካ የዩክሬን ልዩ ማዕድናት ማግኘት የሚያስችላትና የጆ ባይደን አስተዳደር የሀገሪቱን ጦርነት ለመደገፍ ያወጡትን ገንዘብ እንደሚያስመልሱ የሚያረጋግጥ ስምምነት ላይ ከደረሱ ብቻ ሊሆን እንደሚችል ጠቁመዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቅዳቸው መሰረት በመጪው ሳምንት ከካናዳና ከሜክሲኮ በሚገቡ ምርቶች ላይ የ25 በመቶ ቀረጥ እንደሚጥሉ አስታወቁ። ትራምፕ ይህን ውሳኔያቸውን የሚተገብሩት ሁለቱ ጎረቤት ሀገራት አሁንም ወደ አሜሪካ የሚገቡትን የአደንዛዥ እጽ ፍሰት ለመግታት በቂ ጥረት አላደረጉም በማለት ነው። ትራምፕ አክለው በዚህ ወር መጀመሪያ ላይ ቻይና ላይ ከጣሉት አስር ከመቶ ቀረጥ በተጨማሪ በመጪው ማክሰኞ ጀምሮ ሌላ አስር ከመቶ ቀረጥ እንደሚጥሉ ትሩዝ በተሰኘው የማህበራዊ ሚዲያቸው ላይ አስታውቀዋል። ቻይና የመጀመሪያውን የትራምፕ ቀረጥ ተከትላ ከአሜሪካ የሚገቡ ምርቶች ላይ ተመሳሳይ ቀረጥ ጥላ ነበር። አሁንም ከሜክሲኮና ካናዳ አደንዛዥ እጾች ወደ ሀገራችን እየጎረፉ ነው ያሉት ትራምፕ ከእነዚህ መድኃኒቶች ውስጥ አብዛኞቹ በቻይና ተመርተው የሚቀርቡ ፈንተል ናቸው ብለዋል። አድማጮች ለሰዓቱ የያዝ ናቸው። የዓለም አቀፍ ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ ሀብታሙ ልመልሳችሁ መልሳችሁ። ስመኝ ሸቆየን ለዓለም ዜናዎቹ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ስርጭታችንን ነው እየተከታተላችሁ አላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በፌስቡክ ላይ ደግሞ ቪኦኤ አምሐሪክ ላይ በቀጥታ እየተደመጡ ይገኛሉ። አስተያየት ወይንም ጥቆማ ልትሰጡን ትችላላችሁ በእነዚህ መገኛዎቻችን። አሁን ወደ ዕለቱ አበይት ዘገባ እንሻገር። በሚያንማር በአስቸጋሪ ሁኔታ ውስጥ ከሚገኙ ኢትዮጵያውያን ውስጥ 246 የሚሆኑት የታይላንድ ድንበርን ተሻግረው መግባታቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ገልጸዋል። ከታጋችነት ተለቀው ታይላንድ መግባታቸውን በስልክ ለአሜሪካ ድምፅ የገለጹ ኢትዮጵያውያን ወደ ሀገራቸው ለመመለስ የኢትዮጵያን መንግስት ድጋፍ በመጠባበቅ ላይ እንደሚገኙ ተናግረዋል። ኬኔዲ አባተ ከሚያንማር ወደ ታይላንድ ተመልሰው በካምፕ የሚገኙ ኢትዮጵያውያን መንግስት ወደ ሀገራቸው እስኪመልሳቸው በጉጉት ከአጋቾች እጅ ነፃ ወጥተው በሚያንማር ወታደራዊ ካምፕ እንደሚገኙ የነገሩን ደግሞ ወደ ታይላንድ መሻገርን በተስፋ እየተጠባበቁ መሆኑን ነግረውናል። በታይላንድ ከሚገኙ ኢትዮጵያውያን ውስጥ ለአሜሪካ ድምፅ አስተያየቱን የሰጠ ጽናት ገናናው የተባለ ወጣት በሚያንማር ዓለም አቀፍ የገንዘብ ማጭበርበር ወይንም ስካሚንግ ወንጀል በሚፈጽሙ በህገወጥ የተደራጁ ቡድኖች ቁጥጥር ስር ለዘጠኝ ወራት ያህል ቆይቱን ገልጿል። እርሱን ጨምሮ በህገወጥ የሰዎች አዘዋዋሪዎች ወደ ሚያንማር ገብተው በዚህ የማጭበርበር ስራ ላይ እንዲሰማሩ ከተገደዱት ኢትዮጵያውያን ውስጥ የተወሰኑት ወደ ታይላንድ መመለሳቸውን ገልጿል። በቆይታቸው ከድብደባ ጀምሮ አስከፊ የሰብአዊ መብቶች ጥሰቶች ሲፈጸሙባቸው እንደ ቆዩ የገለጸው ጥናት በሚያንማር አማጽያን ወታደሮች ድጋፍ ከሁለት ሳምንት በፊት የካቲት አምስት ቀን 2017 ዓም ወደ ታይላንድ መሻገራቸውን ተናግሯል። አሁን እርሱ በሚገኝበት የታይላንድ ካምፕ ውስጥ ከሚ ሚያንማር የወጡ 138 ወንድ ኢትዮጵያውያን እንደሚገኙ እና በሌላ ስፍራ ደግሞ 12 የሚሆኑ ሴቶች እንዳሉ የገለጸው አስተያየት ሰጪው አሁን ላይ በታይላንድ መንግስት እና መንግስታዊ ባልሆኑ ድርጅቶች እንክብካቤ እየተደረገላቸው እንደሚገኙ ገልጾ የኢትዮጵያ መንግስት መጥቶ አመቻችቶልን ወደ ሀገራችን እንድንመለስ ነው እያበቅን ነው ያለ ነው። ምክንያቱም አብዛኞች ሀገሮች አምባሳደራቸው መጥቶ ከተነጋገሩ ከዛ በሶስተኛ በሁለተኛ ቀን ወደ ባንኮኬ በእንደዚህ አይነት ይካሄድ ነው ወደ ሀገራቸው እኛም በእንደዚ አይነት መሰረት ወደ ሀገራችን ለመመለስ ነው እንግዲህ እየጠበቅን ያለ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ አርብ የካቲት ሃያ አንድ ቀን ጋዜጣዊ መግለጫ ሲሰጡ አሁን ባለበት ሁኔታ 246 የሚደርሱ ዜጎች ወደ ታይላንድ ድንበር መግባታቸው በመረጋገጡ ከኒው ደልሂ ኤምባሲያችን ዲፕሎማቶች የሚገኙበት ልኡካን ቡድን ወደ ስፍራው ተንቀሳቅሶ ዜግነት የመለየት ፓስፖርት ያላቸውንና የሌላቸውን መለየት፣ ፓስፖርታቸው ኤክስፓየር ያደረገ ኢትዮጵያዊ የሆነው ኤክስፓየር ያደረገ ከሆኑ እነሱንም በሊሴ ፓሴ የአንድ ጊዜ ጉዞ ሰነድ በማዘጋጀት የተሟላ ጉዞ ሰነድ ያላቸውንም እንዲሁ ሌሎች ድጋፎችን ማድረግ እንዲቻል የፊታችን ቅዳሜና እሁድ ወደ ስፍራው አንድ ቡድን ይንቀሳቀሳል። ከቀጣዩ ሳምንት ጀምሮ እንግዲህ ዜጎቻችን ወደ ሀገር ቤት የሚገቡበት ሁኔታ ይመቻቻል ብለን እንጠብቃለን። በሚያንማር በሚገኙ ህገወጥ ቡድኖች ቁጥጥር ስር እየደረሰብን ያለው የሰብአዊ መብቶች ጥሰት እና የተለያዩ ጫናዎች ሲብስብን ከሞትንም እንሙት በማለት ተነጋግረን ምቹ ጊዜ ጠብቀን ለማምለጥ ስንሞክር፣ እንደ እድል ወታደሮች አግኝተው ወደ ካምፕ ወሰዱን ያለው ደግሞ በዚያው በሚያንማር በሚንቀሳቀሱ የአማጽያን ወታደሮች ካምፕ ውስጥ የሚገኝ ኢትዮጵያዊ ነው። ጓደኞቻችን ያሉት አብዛኞቹ ታይላንድ ወስደው ነው ያለ ነው። ማይናማርስ ነገር ለእኛ ትንሽ አሳሳቢ ነው። እነሱም ወደ ሀገር ቤት አለመግባታቸው ነው። ቀድመውን ይገባሉ ብለን አስበን ነበረ። እስቲም እዛው ናቸው። እነሱ ቢወጡ እኛ እንተካልን ብለን አስበን ነበረ። ምንም ሊሳካልን አልቻለም። እና እዚህም ስንጠይቃቸው ቀን በቀን ነገ ከነገ ወዲያ እያሉ ሳምንት አለፈ። የእነሱ ስራ ከዚህ ተቀብሎ ወደ ታይላንድ ማሻገር ብቻ። ሁሉም ሰው ያንን ነው የሚጠብቀው። በጉጉት እየጠበቀ በቃ ኢቭን አሁን ብንባል አሁን ለመውጣት ነው። ሁሉም ሰው ሬዲዮ ነው ራመቶ ምናምን ሰው አለ ካምፕ ውስጥ ማለት ነው። የሌላ ሀገር ዜጎችም ማለት ከሁለት መቶ ሀምሳ እንበልጣለን፣ በቀላሉ ማለት ነው። ከሁለት መቶ ሀምሳ እንበልጣለን ብዬ አስነዋለን፣ ኢትዮጵያውያን ማለት ነው። አዎ፣ ምንም በጣም ብዙ ነው ያለ ነው። ከሶስት መቶ ምናምን ይቀጥላልም ብዬ አስባለሁ በሚያንማርም ሆነ በታይላንድ ኢትዮጵያ ኤምባሲ እንደሌላት በዛሬው መግለጫቸው የገለጹት አምባሳደር ነቢያት በሚያንማር ያለውን ሁኔታ ቶኪዮ የሚገኘው በታይላንድ ያለውን ደግሞ በህንድ ኒው ዴሊ የሚገኘው ኤምባሲ እየተከታተሉ መሆናቸውንና ና ከእገታ ያልተለቀቁትን ኢትዮጵያውያን ለማስለቀቅ እየተደረገ ነው ያሉትን ጥረትም አብራርተዋል። በታይላንድና በሚያንማር የሚገኙ ኢትዮጵያውያን ቤተሰብ አባላት በበኩላቸው መንግስት የቤተሰቦቻቸውን አባላት ለማስለቀቅና ወደ አገር ቤት ለመመለስ በቂ ጥረት አላደረገ የሚል ቅሬታ አላቸው። ከእነርሱ መካከል የሆኑት ስማቸው እንዳይጠቀስ የጠየቁን አንድ አስተያየት ሰጭ ታይላንድ የገቡት ይመለሳሉ የሚል ተስፋ አለኝ ብለዋል። ከስድስት ወር በላይ ውጭ ጉዳይ ሚኒስቴር ተመላልሰናል። ግን አንድ ጠብ ያለ ነገር አንድ የሆነ ታንጀብል የሆነ ነገር ላየ ያኔ ማለት ነው። ማይናማር እንኳን እያሉ በዛ ችግር ውስጥ ሆነው እንኳን ምንም ነገር አልተደረገም። አሁንም ከመግለጫ ያለፈ ነገር ይሆናል ብዬ ተስፋ አደርጋለሁ። ብዙ ዜናዎች ላይ እየተወራ ስለሆነ ምናልባት ያደርጉታል ብዬ ተስፋ ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ዛሬ በሰጡት መግለጫ ሌሎች ወቅታዊ ጉዳዮችንም አንስተዋል። የቀድሞው የኢትዮጵያ ፕሬዝደንት ሙላቱ ተሾመ የኤርትራ መንግስት በቀጣናው ሌላ ጦርነት ለመቀስቀስ ጥረት እያደረገ እንደሆነ በመጥቀስ በቅርቡ በአልጄዚራ ድረገጽ ያሳተሙትን ጽሁፍ በተመለከተ ተጠይቀው እዚህ ቀጣና ላይ ያላቸውን ልምድ ተመርኩዘው የግል አስተያየታቸውን ነው ያስቀመጡት ብለዋል። ጠቅላይ ሚኒስትር አብይ አህመድ በሞቃዲሾ ያደረጉት ጉብኝት እና ከዚያ ቀደም ብሎ የሶ የሶማሊያው ፕሬዝደንት በኢትዮጵያ ያደረጉት ጉብኝት ከአንድ ዓመት በላይ ሻክሮ የቆየው የሁለቱ ሀገራት ግንኙነት ወደ ነበረበት መመለሱን የሚያንጸባርቅ እንደሆነም ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን ለቀደመው ዘገባ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲን ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ኬኔዲ አሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር በተዋሳኞቹ የኢትዮጵያው ዳሰነች ወረዳና የኬንያው ቱርካና ካውንቲ አርብቶ አደሮች መካከል የተከሰተውን ግጭት ተከትሎ ከ10 ሺህ በላይ የዳሰነች ወረዳ ነዋሪዎች መፈናቀላቸውን የወረዳው አስተዳደር ለአሜሪካ ድምፅ አስታወቀ። በግጭቱ 13 ሰዎች መሞታቸውንና ሦስት ሰዎች መጎዳታቸውን ያስታውሱት የዳሰነች ወረዳ አስተዳዳሪ አቶ ታደለ መንስኤው አንዱ ወገን የሌላውን የአሳ ማስገሪያ መረብ መስረቃቸውን እንደሆነ አስረድተዋል። የኬንያ ባለሥልጣናት ድንበር ተሻጋሪ ባሉት በዚሁ ግጭት ሀያ ሰዎች መጥፋታቸውን ገልጸዋል። አገሪቱ በአካባቢው ከፍተኛ የድንበር ጥበቃ ኃይል ማስፈሯንም አሶሼትድ ፕሬስ የውስጥ ጉዳይ ሚኒስትሩ ኪፕቹምባ ሙክረምን ጠቅሶ ዘግቧል። ዮናታን ዘብዲዎስ ቀጣዩን ዘገባ ልኩልናል። በኢትዮጵያና በኬንያ ድንበር አካባቢ በተዋሳኞቹ የዳሰነችና የቱርካና ወረዳ አርብቶ አደሮች መካከል የተከሰተውን ግጭት ተከትሎም የዳስነች ወረዳ አርብቶ አደሮች ሲኤስ ከሚባል መንደራቸው መፈናቀላቸውን የወረዳው አስተዳዳሪ አቶ ታድለ ሀቴ ለአሜሪካ ድምፅ በስልክ አስታውቀዋል። ከአስር ሺህ በላይ የመሆኑ ህዝብ ተፈናቅሎ አሁን ልዩ ኃይል ያለበት ኤሪያ ላይ ነው አርፈ ያሉት። ከሲስ ወጥቶ ወደ ለቦምቀት ነው ወደ ሌላ ቀበሌ። በደህንነት ስጋት ስማቸው እንዳይገለጽ ጠየቁን በዳስነች ወረዳ የሲስ ቀበሌ ነዋሪ በአምስት ቀበሌዎች የሚኖሩ የዳስነች ማህበረሰብ ነዋሪዎች እንደተፈናቀለውና በአምስት ኪሎ ሜትር ርቀት ላይ ወደምትገኘው ደብረ ሞስ ቀበሌ እንደሸሹ በስልክ ለቪኦኤ ተናግሯል። ከአስር ሺህ በላይ ነው ህዝቡ እንግዲህ ያው የተፈናቀሉ በተለይ መራመድም አይችሉት እዘትቶ ነው ሄዱት እነሱ አሁን እነ ወጣቶች ነው እየጠበቃቸው ያለ። ግጭቱ ካለፈው ሳምንት ቅዳሜ የካቲት 15 ቀን 2017 ዓ.ም አንስቶም አንዱ ወገን የሌላውን የአሳ ማስገሪያ መረብ በመሰራረቅ መቀስቀሱን ያስታወሱት የዳሰነች ወረዳ አስተዳዳሪ አቶ ታደልም ግጭቱ ሰኞ የካቲት 17 ቀን በመባባሱም ሰዎች መገደላቸውን ተናግሯል። የኬንያ ባለስልጣናት ድንበር ተሻጋሪ ሲሉ በገለጹት ግጭት ከሀያ በላይ ኬንያውያን መጥፋታቸውን አስታውቀዋል። የደቡብ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ወገነ ብዙኔም ከሁለቱም ወገን አርብቶ አደሮች መጥፋታቸውን ከመግለጽ ውጭም አስክሬናቸው ባለመገኘቱ በቁጥር መናገር እንደሚቸገሩ ተናግሯል። ግጭቱ ሐይቁ ላይ በተለይም ደግሞ ቱርካና ሐይቅ ላይ ከአሳ ማጥመር ጋር ተያይዞ የነበረ ግጭት ስለሆነ በትክክል በተጨባጭ አሁን ቁጥሩን እውነት ለማውራት በእኛ ደረጃም ወረዳው ላይ ደን ለማየት ሞክረናል። አስራ ሶስት ሰዎች የደረሱበት አልታወቀም። ከአሁን ድረስ በነበረ ሁኔታ በሁለቱም ወገን የመፈራራቱ ነገር ስለነበረ ውይይት ካደረግን በኋላ ሀይቁ ላይ ምን አለ የሚለውን ነገር ፍለጋዎች ከሁለቱም ሀገራት ጥምር ኮሚቴዎችን አደራጅተን ፍለጋዎችን ጀምረናል። ያንን አጠቃለን ስንጨርስ ይፋዊ የሆነ መግለጫ ይነሳት ይሆናል። ከባለሥልጣናቱ ውይይት በኋላ በተደረገ የማዎቾች አስክሬን ፍለጋ ሁለቱም መገኘታቸውን የገለጹት ሰላፊው ከሁለቱም ማህበረሰቦች በኩል የሰው ህይወት መጥፋቱን አረጋግጧል። ኬንያ ከኢትዮጵያ ጋር በምትዋሰንበት ድንበር ላይ ከፍተኛ የሆነ የጥበቃ ኃይል ማስፈሯን አሸትድ ፕሬስ የአገሪቱን የውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮመን ጠቅሶ ዘግቧል የጠፉትን ሰዎች ለማግኘት ከኢትዮጵያ መንግስት ባለሥልጣናት ጋርም በመተባበር እየሰሩ መሆኑን ገልጿል ልዩ ስሙ ቶዶጋኒው በተባለው ስፍራ ለተከሰተው ሰሞነኛ ግጭት ፈጣን ምላሽ አልሰጡም በሚሉ ኬንያዋን በኩል ነቀፋት ተሰንዝሮባቸዋል የኬንያ የአገር ውስጥ ጉዳይ ሚኒስትር ለትችቱም እርምጃው የዘገየው ከኢትዮጵያ በኩል በአግባቡ መረጃ ስላልደረስ ነው ብለዋል ማይክል ሙሹሪ የኬንያ ፖሊስ ቃል አቀባይ ናቸው። ይህ ሁለቱን አገሮች የሚመለከት ጉዳይ ነው። በኬንያ የጸጥታ ተቋማትና በኢትዮጵያ ባለስልጣናት መካከል ያለ ነገር ነው። ግጭቱ ደርሷል በተባለበት ስፍራ ደርሰው ሪፖርታቸውን እስኪያቀርቡልን ድረስ እየተጠባበቅን ነው። የኬንያ መንግስት ተጨማሪ የጸጥታ ኃይል በድንበሩ አካባቢ እያሰፈረ ነው። የአርብቶ አደሮቹ መፈናቀል የተከሰተውም ከስጋቱ ነው የሚሉ አስተያየቶች ከተፈናቃዮች ተሰንዝሯል። ይህንኑ በተመለከተ የተጠየቁት አቶ ወገነ ኢትዮጵያና ኬንያ በጸጥታና በጋራ ልማት የሁለቴዎችና ስልታዊ ግኙት ያላቸው የወዳጅነት እንጂ የባላንጣነት ታሪክ የሌላቸው በመሆኑ ብዙ የሚያሰጋ ነገር የለም የፌዴራል መንግስትም ጉዳዩን በቅርበት በመከታተል ላይ ነው ሲሉ ምላሽ ሰጠዋል። ባለፈው ከተፈጠረው ግጭት አኳያ በኛ በኩል ያን ያህል ጫፍ የወጣ ነገር ለዛ የሚደርስ ነገር የለም። በኬንያ በኩልም እና በሚገባ ከነሱ ጋር ተነጋግረናል። በዛ ደረጃ የሚገለጥ ስጋትም አይኖርም። በደንብ ተነጋግረናል። አስፈላጊውን ነገር ከፌዴራል መንግስት ጋር ተነጋግረን እኛም ተጨማሪ ስራዎችን የምንሰራው ስራ እንዳለ ሆኖ አሁን ባለ ሁኔታ ግን ለዛ የሚያበቃ ነገር ምንም አላገኘንም። ከነሱ አመራሮች ጋርም በሚገባ ይህንን ተነጋግረናል። እዛ አካባቢ ያሉ ማህበረሰብ የአካባቢው ፖሊስ፣ የአካባቢው ሚሊሻ የሁለቱ በተለይም ደግሞ ከቱርካና ካውንቲ እና ደቡብ ኢትዮጵያ ክልል በጋራ ሆኖ መፍታት የምንችለው ነው እንጂ በክ የኬንያ መንግስትንም አጠቃላይ በእኛ ብለን ደረጃም እኛም ፌዴራል መንግስት ከኛ አቅም በላይ የሚሆን ነገር አለ ብለን አናስበን። በዛ ደረጃ የሚደርስ ነገር ካለ ተነጋግረን የፌዴራል መንግስትን ሊያግዝ ዝግጁ ነው። በዚ አጋጣሚ የኬንያ መንግስትን በዛ ደረጃ ይደርሳል ብሎ የሚለው ነገር ስለሌለ ሙሉ ኃላፊነቱን ለሁለቱ ክልሎች ስለሰጠ በጋራ ሁለቱ ክልሎች ተቀናጅተን ተባብረን ሰርተን የምንፈታው ችግር ነው የሚሆነው። ኬንያ ቱርካና አመራሮች ጋር የነበረን መድረክ ኢትዮጵያ ዳሰነች ወረዳ ላይ ሲኤስ ቀበሌ ላይ ነው። በጋራ ቁጭ ብለን ያወራ ነው እና በዛ ደረጃ ለባላንጣነት የሚያደርስ ነገር የለም። አሁን ባለው ሁኔታ የጠፉትን አሳ አስጋሪዎች ለማግኘት አሁንም ፍለጋው እንደቀጠለ መሆኑን የሁለቱም ሀገሮች ባለስልጣናት ገልጿል። ከግጭቱ በኋላ በስጋት ከአካባቢያቸውም መፈናቀላቸውን የገለጹት አርብቶ አደሮች ከረጂ ድርጅትም ሆነም ከመንግሥት እስካሁን የደረሰ ሰብአዊ ድጋፍ እንደሌለ ተናግሯል። የተፈናቀሉ ዜጎች ዕለታዊ ቀለብ እያገኙ ያሉት ከተጠለሉበት ቀበሌ ነዋሪዎች እንደሆነም አመልክቷል። ግጭቱ ከተቀሰቀሰበት ካለፈው ሳምንት ቅዳሜ የካቲት 14 ቀን 2017 ዓ ም አንስቶም ለሕይወታቸው ሰግተው ተሰሽ ነበሩ ከተባሉ አርብቶ አደሮች ውስጥ ወደ ቀያቸው የተመለሱ አለመኖራቸውን ያነሱት አስተያየት ሰጪው ሆኖም ተፈናቃዮች የኢትዮጵያና የኬንያ ድንበር የመጨረሻ አዋሳኝ ወደ ሆነው ቀበሌያቸው መመለስ እንደሚሹ ጠቁመዋል። በኢትዮጵያና በኬንያ አሳስጋሪዎች መካከል በተፈጠረ የድንበር ላይ ግጭት ከኢትዮጵያ በኩል አስራ ሶስት ሰዎች ከኬንያ ደግሞ ሀያ ሁለት ሰዎች የደረሱበት አለመታወቁን ቪኦኤ የአካባቢውን ነዋሪዎችና ባለሥልጣናቱን ዋቢ አድርጎ መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታን ዘብዴዎስን ለቀደመው ዘገባ አመሰግናለሁ። ወዳለንበቱ ዩናይትድ ስቴትስ እንመለስ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሁለተኛውን የአስተዳደራቸውን ዘመን ከጀመሩ ወዲህ ረቡዕ ዕለት ባካሄዱት የመጀመሪያ የካቢኔ አባላት ስብሰባ አስተዳደራቸው በፌዴራል መንግሥት መስሪያ ቤቶች ብክነትን ለማስወገድና የሠራተኞች ኃይሉን ለመቀነስ እየወሰደ ባለው እርምጃ ዙሪያ የሚቀርቡ ትችቶችን ተከላክለዋል። የአሜሪካ ድምፅዋ ቬሮኒካ ባልደራስ ኢግለሲያስ የትራምፕ አስተዳደር እርምጃ ያሳደረውን አንድምታ እንዲሁም ከስራ የተባረሩ ሰራተኞችና የዲሞክራቲክ ፓርቲ መሪዎች የሚያሰሟቸውን ተቃውሞዎች በሚመለከት ተከታዩን ዘገባ አጠናክራለች። ቆንጅት የታ አሰማናለች። ፕሬዚደንት ዶናልድ ትራምፕ ከአዳዲሶቹ የካቢኔ አባላት ጋር ሆነው ባካሄዱት ስብሰባ ላይ በሰጡት ቃል አስተዳደራቸው የፌዴራል መንግስት ወጪን ለመቀነስ እየወሰደ ያለውን ከፍተኛ ቅነሳ፣ ይህንን እንዳደርግ መራጮቼ ስልጣን ሰጥተውኛል በማለት ተከላክለዋል። የተመረጥኩት ግብርንና ሌሎች ብዙ ነገሮች ድንበርንም ጭምር በሚመለከት እንድሰራ ነው። ግን እሱ ብቻ ሳይሆን በጀቱን እንዳስተካክል፣ አገራችንን ትክክለኛ አቅጣጫ እንዳስይዝም ጭምር ነው። ይሄም የዚያ አንድ ትልቅ አካል ነው። ኢላን መስክ በመንግስት መስሪያ ቤቶች ብክነትንና የማጭበርበር አድራጎትን ለመቀነስ በፍጥነት የሚያደርጉትን ጥረትም ፕሬዚደንቱ አድንቀውላቸዋል። በካቢኔ አባላት ስብሰባው ላይ የቴክኖሎጂ ኩባንያው ባለብዙ ቢሊዮን ባለሀብት መስክ ለጋዜጠኞች በሰጡት ቃል እሳቸው የሚመሩት የመንግስት መስሪያ ቤቶች ቅልጥፍና መስሪያ ቤት በምሕጻር ዶጅ እንደ አውሮፓውያን አቆጣጠር በሚቀጥለው 2026 የመንግስት ወጪና ገቢ ክፍተቱን በአንድ ትሪሊዮን ዶላር ቀንሶ ለመገኘት በፍጥነት መንቀሳቀስ አለበት ብለዋል። ከአሁን ጀምሮ እስከ መስከረም ወር መጨረሻ በየቀኑ አራት ቢሊዮን ዶላር መቆጠብ ይኖርብናል። ስህተት መስራታችን አይቀርም። ስህተት የማይገኝብን ፍጹሞች አንሆንም። ግን ስንሳሳት በጣም በፍጥነት እናስተካክላለን። የሰራተኛ ማህበራት መሪዎችና የዩናይትድ ስቴትስ ምክር ቤት ዲሞክራት አባላት የመንግስት መስሪያ ቤቶችን ሙሉ በሙሉ መዝጋት፣ እንዲሁም 2.5 ሚሊዮን የሚሆነውን የፌደራሉን መንግስት የሲቪል ሰራተኛ ኃይል በእጅጉ ለመቀነስ አስተዳደሩ የያዘውን ግብ ይቃወማሉ። ዲሞክራቱ ሴኔተር ቸክ ሹመር እንዲህ ብለዋል። ሁሉም ነገር እሳት በሚተፋ ማቅለጫ ማጋየት የለብህም። የሚባክነውን የሚጭበረበረውንና ያላግባብ የሚለውን ስታስወግድ መጥረቢያ ይዘህ ጥሩውንም ነገር አንድ ላይ ደባልቀህ ቆራርጠ መጣል የለብህም። አንድም ጥሩ የንግድ ሥራ አዋቂ ሰው ይሄን አያደርግም። እንደሚመስለኝ አሁን የሚያደርጉት በጣም የሚያስቆጣ ነገር ነው፣ ሰው የጎዳ ነው። በቅርቡ ከስራቸው የተባረሩ በርካታ አዳዲስ የፌዴራል መንግስት መስሪያ ቤት ሰራተኞች ዲሞክራቱ የዩናይትድ ስቴትስ ምክር ቤት አባል ሮካና ባዘጋጁት የዙም ስብሰባ ላይ ብሶታቸውን አሰምተዋል። ጠበቃ ማይክል ግሮኛርድ ከግብርና ሚኒስቴር ስራቸው የተባረሩ ሲሆን ሁለት ጊዜ ለዶናልድ ትራምፕ ድምፃቸውን የሰጡ ናቸው። የኔ ስራ መርሃ ገበሮች በህጋዊ መንገድ መካሄዳቸውን ማረጋገጥ ነበር። ይሄ ደግሞ በይበልጥ የመንግስት ስራ በትክክለኛ እቅድ እንዲከናወን፣ የመንግስት ወጪ እንዳይባክን ከመቆጣጠር ጋር የሚያያዝ ስራ ይመስለኛል። ባለ ትዳር ነኝ። የሁለት ዓመት ልጅ አለችኝ። አሁን ደግሞ ሚያዝያ ሲመጣ ወንድ ልጃችን ይወለዳል። የጤና ዋስትና የምናገኘው በእኔ መስሪያ ቤት በኩል ነበር። ሳይንቲስቶችም በሕክምና ምርምር ተቋማት ላይ የሚወሰዱ የሰራተኛ ቅነሳዎችን በመቃወም በቅርብ ቀናት ሰልፍ አካሂደዋል። የሚሽገን ዩኒቨርሲቲው የፖለቲካ ሳይንቲስት ጆናታን ሃንሰን በዶጅ መስሪያ ቤት እየተወሰደ ያለውን እርምጃ አንደምታዎች እንደሚከተለው ይመለከቱታል። እስካሁን እየተወሰዱ ያሉት እንግዳ የሆኑ ለየት ያሉ እርምጃዎች ወጪውን በአጭር ጊዜ በከፍተኛ ደረጃ የሚቀንሱ አይመስልም። ይልቁንም ለዘለቄታዊ የመንግስትን አቅም ይጎዳሉ። ተንታኞች እንደሚሉት የመንግስት ሰራተኛ ቅነሳው እርምጃ እስካሁን በፖለቲካ ድጋፍ ረገድ ዶናልድ ትራምፕን አልጎዳቸውም። የቨርጂኒያ ዩኒቨርሲቲ የፖለቲካ ሳይንቲስቱ ካይል ኮንዲክ እንዲህ ሲሉ ያስረዳሉ እጅግ በጣም አሉታዊ የሆነ ምላሽ ያስከተለ አይመስለኝም። ምክንያቱም እንደዚያ ቢሆን ኖሮ የዶናልድ ትራምፕ የህዝብ ድጋፍ መጠን አሁን ካለው ያነሰ ይሆን ነበር። ስለዚህ በእኔ አስተያየት ወጪ የሚቀንስ እርምጃ የመውሰዱ ሀሳብ በአጠቃላዩ ደህና የህዝብ ድጋፍ ያለው ይመስለኛል። አሁን ጥያቄው የሚሆነው አሉ በማከል አሜሪካውያን በቀጣዮቹ ወራት እስካሁን ሲጠቀሙበት የቆየው የመንግስት አገልግሎት ቢቋረጥባቸው ምን አይነት ምላሽ ይሰጣሉ የሚለው ነው። በአሜሪካ ድምፅ ዘጋቢ ቬሮኒካ ኤግሊሲያስ ባልደራስ ለተጠናቀረው ዘገባ ቆንጅ ይታየ ነኝ። ቆንጅታ ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። ቀጣዩ ዘገባ ወደ አዲስ አበባ ይመልሰናል። በአዲስ አበባ እየተከናወነ ያለው የኮሪደር ልማት አካል ጉዳተኞችን ለስራ አጥነት እየዳረገ ነው ሲል የከተማ የአካል ጉዳተኞች ማህበር አስታውቋል። ለአሜሪካ ድምፅ አስተያየት የሰጡ አካል ጉዳተኞች የመስሪያ ቦታችን በመፍረሱ ለችግር ተዳርገናል ብለዋል። የከተማ አስተዳደር በበኩሉ የኮሪደር ልማቱ ጉዳተኞችን ተጠቃሚነት እያረጋገጠ ነው ይላል። ገብረ ሚካኤል ገብረ መደን ዝርዝር አለው። አድማጮቻችን የዚህ ዘገባ ቆየት ብሎ ይቀርባል። ከዚያ በፊት ግን በአሜሪካ መዲና የሚገኘው የኮሌጅ ራዲዮ ጣቢያን እንግድ ወልዴ ያስቃኝናል። የሃዋርድ ዩኒቨርሲቲው ደብልዩ ኤች ዩ አር ሬዲዮ ጣቢያ እንደ አውሮፓውያን አቆጣጠር 1971 ዓ.ም ጀምሮ በዋሽንግተን ዲሲ እና አካባቢው ላሉ አድማጮች ሲያሰራጭ ቆይተዋል። ሲመሠረትም ለሁለት ዓላማዎች ነበር የጃዝ ሙዚቃ ስልቶችን ማጫወትና፣ አፍሪካ አሜሪካውያን እየተጫወቱ ያለውን ሚና ማስተዋወቅ። በታሪካዊው የጥቁሮች ዩኒቨርሲቲ ቅጥር ግቢ ውስጥ የሚገኘው ጣቢያ በሬዲዮ አቀራረብ አዲስ የሆነና መዝናኛን ከትምህርት ጋር ያጣመረ ጣቢያ ይባላል። የእኩለ ቀን አስተናጋጅ ለሆነችው ሰኒ ኤን ደ ሲቲ የጣቢያው ታሪክና ልዩ ልዩ ጉዳዮችን የሚያስተናግደው ስርጭት ትልቅ ሳቢ ጉዳይ ነው። ይህ በዚህ ችዩr 96 ነጥብ 3 ጣቢያ ቤተሰብ ለመሆን ትልቁ ምክንያት ነው። ዘመን የማይሽረው የራዲዮ ጣቢያ ነው። አይደለም እንዴ! እናም አዲስ የአርኤን ቢሰልት ሙዚቃዎችን አንዳንዴም ሂፖፕ እናጫወታለን። በስራ ላይ ሆነው ለማዳመጥ ግሩም ጣቢያ ነው። ከቦዝኒያ በስደት የመጣችው ሰኒ ኤንደ ሲቲ በሬዲዮ ጣቢያው የምትጠቀምበትን ይህንን ስም ብቻ እንድንጠቀም ጠይቃለች። ወደ አሜሪካ ስትመጣ 12 ዓመቷ ነበር። እንግሊዝኛ ቋንቋ መማር የጀመረችው በዛው ወቅት ነበር። የሁለተኛ ደረጃ ትምህርቷን እንዳጠናቀቀች ከሬዲዮ ጋር በፍቅር ወደቀች። ሰኒ በህይወት እንዳለው ተሰማኝ። የራዲዮ ፕሮግራም ለመስራት ምን እንደሚያስፈልግ ሳውቅ ግርም አለኝ። እናም እዚህ መቅረት አለብኝ አልኩ። ጣቢያው ለማስተማሪያነትም ይውላል። በዩኒቨርሲቲው ዋናው የጥናት መስካቸው የሬዲዮ ስርጭት ስለሆነ ተማሪዎች ልምድ መቅሰሚያ ነው። So they በየሴሚስተሩ አዲስ ተማሪዎች እየመጡ የተግባር ትምህርት ይቀስማሉ። በርካታ የትምህርት ክፍሎች አሉ። ጣቢያው በኮሌጅ ወይም ዩኒቨርሲቲ በባለቤትነት ከተያዙ ጥቂት የንግድ ሬዲዮ ጣቢያዎች አንዱ ነው። ለመዲናዋ ነዋሪዎች ፕሮግራሙን ያሰራጫል። ማህበረሰቡን ማገልገል ከጣቢያው ትኩረቶች አንዱ ነው። ሙዚቃ ደግሞ ለአድማጮቹ ከሚያስተላልፋቸው ጉዳዮች ውስጥ ትልቁን ስፍራ ይይዛል። አልፔን በጣቢያው የፕሮግራም ኃላፊ ናቸው። የጎጎ ስልት ሙዚቃ እናሰማለን። በአካባቢው የሚገኙ ዲጄዎች በሳምንቱ መጨረሻ ሙዚቃቸውን ያጫውታሉ። እናም ለየት ያልን ጣቢያ ነን። የዋሽንግተን ድምፅ እንመስላለን የሚለው ለራሳችን የሰጠነው መጠሪያ ነው። ዜና ሌላው ትኩረት ነው። ዘ ደይሊ ድረም እንደተሰኘው ፕሮግራም አይነት በወቅታዊ ጉዳዮች ትንተና ላይ የሚያተኩሩ ስርጭቶች አሉት። ሰኒ ኤንድ ሲቲ ደግሞ ዋይት ሃውስ ዌንዝዴይ ወይም በየሳምንቱ ረቡዕ ከዋይት ሃውስ በሚወጡ ወሬዎች ላይ ያተኮረ ፕሮግራም አላት። ከዋይት ሃውስ የምትዘግብ ጎበዝ ሪፖርተር አለች። ኤበኒ ማክሞሪስ ትባላለች። የፖለቲካ ጉዳዮችን ሁሉ እንሸፍናለን። ማቆሚያ የሌላቸው ጉዳዮች አሉ፣ በተለይ በአሁኑ ወቅት። የሃዋርድ ዩኒቨርሲቲ ሬዲዮ ከምስረታው ጀምሮ ዜናና ሙዚቃን በማሰራጨት እንዲሁም በልምምድ ፕሮግራሙ ደግሞ ለጋዜጠኝነት ተማሪዎች ትልቅ ጠቀሜታን በመስጠት ላይ ነው። አድማጮቻችንና ተመልካቾቻችን ቀደም ብለን ያቀረብንላቸውን ዘገባዎች እንዲሁም አዳዲስ ዘገባዎችን በዌብሳይታችን ላይ እናጋራለን። በዛሬ የነበረን ቆይታ የነበረ መልካም ምሽት።